የፊታችን ማክሰኞ በዚህ በዩናይትድ ስቴትስ በሚደረጉ ምርጫዎች ድምፅ ሰጪዎች በፕሬዝደንት ባራክ ኦባማ የመጨረሻዎቹ ሁለት ዓመታት የትኛው ፓርቲ የኮንግረሱን የሕግ መወሰኛና የተወካዮች ምክር ቤት እንደሚቆጣጠር ለመወሰን ድምፅ ይሰጣሉ እስከዚያው ግን ሁለቱ ዋና የፖለቲካ ፓርቲዎች ድምፅ ሰጪዎች በብዛት ወጥተው እንዲመርጡ በማበረታታት ዘመቻቸውን እያፋፋሙ ናቸው። የአሜሪካ ድምፁ ማይክል ቦማን እዚሁ ዋሽንግተን አቅራቢያ ቨርጂኒያ ክፍለ ግዛት ፌርፋክስ ወረዳ ተገኝቶ የእጩ ተወዳዳሪዎችን የምረጡኝ ዘመቻና የማግባባት ጥረት ተመልክቷል። ሶሎሞን ክፍሌ ለዛሬ ዲሞክራሲ በተግባር ይዞታል። በራዲዮና ቴሌቪዥን አማካይነት በጣም ግሎ ሲካሄድ የሰነበተው የምረጡኝ ማስታወቂያ ከወረደ በኋላ ለኮንግሬሱ የተወካዮች ምክር ቤት የሪፐብሊካን ፓርቲው እጩ ተወዳዳሪ ማይካ ኤድመንድ እጅግ አዳጋች የሆነውን ከቤት ቤት በእግር እየተዘዋዘዋሩ በሚደረገው ዘመቻ ተጠምደዋል። ማይካ ኤድመንድ በዚህ ዘመቻቸው በመላ ሰሜናዊ ቨርጂኒያ ፌርፋክስ ወረዳ የቅስቀሳ ፖስተሮችን በመለጠፍና እያንዳንዱን የመኖሪያ ቤት በማንኳኳት ድጋፍ ለማሰባሰብ እየጣሩ ነው። ቀላል ስራ አይደለም። በእውነቱ ድምፆን ለእኔ እንዲሰጡ ፈልጋለሁ ብወዶ ባልጠላው፣ በእውነቱ ግን ለሪፐብሊካን ፓርቲ እጩ ተወዳዳሪ ድምፅ አልሰጥም፣ አዝናለሁ። እዚያው አቅራቢያ የሁለቱም ማለት የዲሞክራቶቹና ሪፐብሊካን ፓርቲው የወረዳ ጽህፈት ቤቶች ሞቅ ያለ እንቅስቃሴ ይታይባቸዋል። የበጎ ፈቃድ ሠራተኞች ወጥተው ይምረጡ የሚሉ የቅስቀሳ ሰሌዳዎችን በማዘጋጀትና በስልክ አማካይነት የሚካሄዱ ጥሪዎችን በማስተናገድ እየረዱ ናቸው። የማግባባቱ ወቅት አብቅቷል። አሁን መደረግ ያለበት ደጋፊዎች ወጥተው ድምፅ እንዲሰጡ ማነሳሳት ብቻ ነው። በፌርፋክስ ቨርጂኒያ የዲሞክራቲክ ፓርቲው ኮሚቴ ዲሬክተር ፍራንክ አንደርሰን የፓርቲውን ደጋፊዎች እንዴት ማሰባሰብ እንደሚችሉ ያውቃሉ። ለምርጫው የሰው ስሜት ዝቅተኛ ከሆነ ድምፅ ለመስጠት የሚወጣ ሕዝብ ቁጥርም አነስተኛ ይሆናል። የተጋጋለ ስሜት ካለ ግን ከአንዱ ወደ ሌላው የሚጋባ አይነት በመሆኑ ድምፅ ለመስጠት የሚወጣ ሕዝብ ቁጥር ከፍተኛ ይሆናል። ሪፓብሊካኖች ፕሬዝደንታዊ ምርጫ በማይካሄድበት ወቅት ድምፅ ሰጪዎችን የመሳብ እድል አላቸው፣ እንደ ፍራንክ ኑፖርት አገላለጽ። ፍራንክ ኑፖርት የሕዝብ አስተያየቶችን በማሰባሰብ ትኩሳቱን ይለካሉ። ሪፓብሊካኖች በዕድሜ የገፉትን፣ ዴሞክራቶቹ ደግሞ ወጣቶቹን ነው የያዙት። በዩናይትድ ስቴትስ ደግሞ ብዙውን ጊዜ ድምፅ ለመስጠት የሚወጡት በዕድሜ የገፉት ናቸው ይበልጥ የተማሩም ናቸው። እናም ይመርጣሉ። ይህን ሐቅ ደግሞ እያንዳንዱ የዲሞክራቲክ ፓርቲው እጩ ተወዳዳሪ በሚገባ ያውቋል። ካለው ወይም ካላት ትልቅ ችግር አንዱ ዲሞክራቶችን በምርጫ ዕለት ወጥተው ድምፅ እንዲሰጡ ማድረግ ነው። በተለይ ደግሞ ፕሬዚደንት ኦባማን በተመለከተ ስለ ሥራቸው ከሕዝብ የሚሰጡ አስተያየቶች ደካማ በመሆኑ ለዲሞክራቶች የፖለቲካ መልክአ ምድሩን በማመቻቸት እየረዳቸው አይደለም። በንጽጽር ሪፐብሊካኖች ኮንግሬሱን ለመቆጣጠር ቋምጠዋል። በፌርፋክስ እንደ ፓርቲው ኮሚቴ ሊቀመንበር ማት ኤምስ አቀራረብ የድምፅ ሰጪዎች በምርጫ ያላቸው ስሜት ሁልጊዜም ቢሆን ወሳኝ ነው፣ ምክንያቱም ሕዝቡ በምርጫ ዕለት በሚኖረው ተሳትፎ ተጽዕኖ ማሳደር ስለሚችል ነው። ሪፐብሊካኖች ብቻ ሳይሆን ደግሞ መላው ሀገሪቱ ለለውጥ ተርባለች። In contrast, Republicans are eager to rename Mr. Obama We have the advantage in the ground game every single year because we contact more voters. በየዓመቱ እንደሚታየው ሜዳው ላይ ይበልጥ እድሉ ያለን እኛ ነን። ከብዙ መራጮች ጋር ግንኙነት እናደርጋለን። ይበልጥ የምናተኩረውም ከመራጩ ሕዝብ ጋር ፊት ለፊት እየተገናኙ በመነጋገር ላይ ነው። ስለዚህ እድሉን እናሰፋለን። ዲሞክራቶች የተሻለ እድል አላቸው የሚል አጠቃላይ ግምት አለ። እንደሚመስለኝም እኛም እየተጠናከርን ነው የሪፐብሊካን ፓርቲው ተወካይ ማት ኤምስ ነበር። ይህን ያሉት ደግሞ አሁን እየታየ ያለው ሁለቱም ፓርቲዎች ከዋናው ምርጫ ዕለት በፊት በቅድሚያ ድምፅ በሚሰጡና በውጭ ሀገር ባሉ መራጮች ላይ ማትኮራቸውን ነው። የዲሞክራቲክ ፓርቲውና የሪፐብሊካን ፓርቲው በበጎ ፈቃድ የተሰለፉ ሠራተኞች ለቅድሚያ መራጮች በተዘጋጀው አንድ ትልቅ ቤተ መጻሕፍት አዳራሽ ደጃፍ ሆነው ያለማቋረጥ የሚጎርፈውን ሕዝብ ያስተናግዳሉ። ይህ አይነቱ አሰራር በአብዛኞቹ የዩናይትድ ስቴትስ ክፍለ ግዛቶች የተለመደ ነው። በመግቢያው እንደተገለጸው የሁለቱም ፓርቲዎች እጩ ተወዳዳሪዎች ከድምፅ መስጫው ዕለት በፊት በየዕለቱ ከቤት ቤት በመዘዋወር ድጋፍ እያሰባሰቡ ናቸው። ድምፅ ሰጪዎችም በበኩላቸው በብዛት ወጥተው ለመምረጥ መቁረጣቸውን ይገልጻሉ። ዛሬ ድምፅህን ሳትሰጥ ቀርተህ በነገው ምርጫ ውጤት ላይ ማማረር ጅልነት ነው ባዮች ናቸው። የዩናይትድ ስቴትስ የዲሞክራቱና ሪፐብሊካን ፖለቲካ ፓርቲዎች አንድ የሚስማሙበት መልእክትም ይኸው ነው፤ ለውጥ ለማምጣት ከፈለጋችሁ በብዛት ወጥታችሁ የምትፈልጉትን ፓርቲ ምረጡ የሚለው ነው።